በቆቦ ከተማ ሰኞ ዕለት የተቀሰቀሰው ይህ ህዝባዊ ተቃውሞ ከጅምሩ ሰላማዊና በወልዲያ ከተማ የጥምቀት በዓል ላይ የተፈጸመውን ግድያ የሚያወግዝ ብቻ ነበር የሚሉት ነዋሪዎቹ። ያም ሆኖ ግን የጸጥታ ኃይሎች የተቃውሞ ሰልፉን ለመበተን ጥይት መተኮሳቸውን እና ቆይቶም በሰልፉ የተሳተፉ ሰዎችን ማሰር መጀመራቸውን ይናገራሉ። ይህንን በመቃወምም በቆቦ ከተማ ነዋሪዎችና በአቅራቢያው በሚገኙ የገጠር ቀበሌዎች ጭምር ተቃውሞው እየጠነከረ መጥቶ በዛሬ ዕለት አንድ የጸጥታ ኃይልን ጨምሮ የሰባት ሰዎች ሰዎች ህይወት መጥፋቱንና በርካታ ንብረት መውደሙን ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ ለዶች በለ ገልጸዋል። ያው ዛሬ ሶስተኛ ቀኑ ነው። ትላንት ያው ስምንት ሰዓት አካባቢ ነበር ህዝቡ ሆ ብሎ የወጣው። ለሥርዓቱ ደጋፊዎች የነበሩ ትግራይ ተወላጆች ባለ ቡቲኮች፣ ና ባለ ህንፃዎች፣ ባለ ቦኪ መኪናዎች፣ ባለ ማዳያዎች ነበሩ። እነሱን አቃጥለዋል። መዘጋጃ ቤቱም ፍርድ ቤቱ ና ገቢዎች ቢሮ በማቃጠል ሥርዓት ጀመረ። ከአሁን ሰባት ልጆች ሙተዋል። አሁን ሁለቱም ለማምጣት እናቶች አስክሬናቸው ሊቀበሉ ተካሂደዋል። ህፃን ሲመታ የከተማ አርሶአደሮች ሀጋዚውን መጥተው ገለውታል። ሌሎቹ በተቃውሞ ወቅት ነው። አሁን ራሱ የገደሉታለ ከሰላሳ ደቂቃ በፊት ከአንድ ልጅ ይሞቷል። የከተማ ነዋሪዎች በተቃውሞ አመፁ። የታሰሩ አስራ ሶስት ወጣቶች በሀገር ሽማግሌዎች ና በሃይማኖት አባቶች ሽምግልና ተፈተው የተወሰነ መረጋጋት ታይቶ እንደነበር የሚናገሩት ነዋሪው መንግስትን ይደግፋሉ የተባሉ ና ወጣቶቹን ጠቁመው አሳስረዋል ያሏቸውን የትግራይ ተወላጆች ንብረት ማውደም መቀጠሉ ግን ውጥረቱን እንዳባባሰው ገልጸዋል። يجب እናም በአሁኑ ሰዓት በከተማዋ ከተኩስ ድምፅ በቀር ምንም አይነት እንቅስቃሴ የለም ይላሉ። ትግራይ ተወላጆች ነበሩ እዚህ ባለቡቲኮች። የእነሱም ንብረት ወጥቶ አስፋልት ላይ ተቃጥሏል ሙሉ ለሙሉ ማለት ነው። ቢያንስ እስከ ሰማንያ የሚያክሉ ቡቲኮች እና ወርቅ ቤቶች እቃቸው ወጥቶ ተቃጥሏል አስፋልት ላይ ጠዋት አስራ አንድ ሰዓት አካባቢ ጀምሮ የሪኮፍተር ድምፆች ነበሩ፣ መከላከያ የሚያወርዱ ጥይትም የተኮስ ነበር። ተኩስ አለ። አሁንም በጣም በጣም የተኩስ ድምጽ አለ። ከተማ የጦር አውድማ መስሏል። ስራ የሚባል የለም። ሱቆች ዝግ ናቸው፣ ሆቴሎች ዝግ ናቸው። ሙሉ ለሙሉ ከተማ ላይ እንቅስቃ እንቅስቃሴ የለም። የንግድ እንቅስቃሴ የለም። የለም ትራንስፖርት አገልግሎት፣ ወደ የትም መግባት መውጣት አይቻልም። ሌላው ዶቼ ቬሌ ያነጋገራቸው የአካባቢ ነዋሪ በበኩላቸው ሕዝቡ የመከላከያ ሰራዊት ከቦታው እንዲወጣ እየጠየቀ ቢሆንም በከተማዋ ውጥረቱ ተባብሶ በሄሊኮፕተር ሳይቀር ወደ አካባቢው ተጨማሪ ጦር እየመጣ መሆኑንም አስረድተዋል። በዚህም የተነሳ በከተማዋ ነዋሪዎች ዘንድ ከፍተኛ ስጋትና ውጥረት ነግሶ እንደሚገኝ ያብራራሉ። ያለው ሁኔታ እጅግ በጣም አያምርም፣ ጥሩ አይደለም። በሚያሳዝን ሁኔታ ያው ከኛ ብራቸው የወጡ አይመስሉም የምለው፣ በጭካኔ ነው የሚደበድቡ፣ በጭካኔ ነው የሚገሉ በከፋ ሁኔታ። በእውነት በዚህ ዘመን ታይቶ የማይታወቅ ምን እንደ ምን ብዬ እንደምገልጽልሽ ባላውቅም አላውቅም። በጣም በጣም በከፋ ሁኔታ ከተማይ ሳይቀር ነው የሚደበድቡት፣ ህፃን ሳይቀር ነው የሚገሉት። እናቶች አዝነዋል። ከተማው በዋይታ ተውጧል። አሁንም እንግዲያው ቀጥሏል። በጣም ነው የሚያሳዝነው።

በግጭቱ ንብረት መውደሙ አግባብ እንዳልሆነ ያመለከቱት ነዋሪው ይሁን እንጂ የጸጥታ ኃይሎች መሳሪያ ባልያዘ ሕዝብ ላይ በመተኮስ የሰው ሕይወት መጥፋቱ ለንብረት ማካካሻ መሆን የለበትም ይላሉ። የተጠየቀው ሰላማዊ የመብት ጥያቄ መሆኑና የወደመው ንብረትም የሚተካ በመሆኑ ሕይወት ሊያስከፍል አይገባም ሲሉም ድርጊቱን ይተቻሉ። በእርግጥ ንብረት ልጅ ነው ሁኔታ መሳሪያ ለን ሁሉ ነገር በእጃቸው ነው ነፍሳችንም ሆታችንም በእጃቸው ነው ያለ የመብት ጥያቄ ነው የተጠየቀው የተቃጠለውም ጨርቅና ሳልባጅ ነው ግን ወደ ህይወት የሚያስከፍል አይደለም ገና ነው አሁን ጉዙ ገና ነው አሁን ራሱ ተከቧን ከተማው ምን እንዲያደርግ እንደሚችለ አናቅም እና ይኸው ነው ያለው ነገር እንደ ነዋሪዎቹ ከዚህ ቀደም ሁለቱ ብሔሮች በከተማዋ በሰላም በመኖራቸው በመካከላቸው ምንም አይነት ግጭት ተከስቶ አያውቅም። የሰሞኑን ግድያ በመቃወምም የትግራይ ወጣቶች ለተቃውሞ አብረው መውጣታቸውንም ይገልጻሉ። እንደነሱ ከሆነ ችግሩ የመንግስት የፖለቲካ አስተዳደር ነው። ከትግራይ የመጡ አሉ ካለማጣ ወጣቶች ማነው ብዙ ወጣቶች መጥተዋል። ከጎብዬና ከሮቢትም እንደዛው የወልድያው እንግዲህ እያብ ማውገዝ ማነው ብዙ ሚኒስትሮች ፎቶ የያዘ ነው እያቃጠሉ የነበሩት እኛን ያው ክልሉም ነው ሲሉ የነበሩ ከዛ ክልል የመጡ ወጣቶች እንደዛ ነው ሀሳባቸውን ሲገልጹ የነበሩ ችግሩ የፖለቲካ ችግር ነው። ህዝቡ ሌላ ከህዝቡ ጋር ከማህበረሰቡ ነዋሪ ጋር ሌላ ጥላቻ ያለበትም በሰሜን ወሎ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊንም ሆነ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ባለስልጣንን ስለ ሁኔታው በስልክ ለመጠየቅ ያደረግነው ተደጋጋሚ ሙከራ አልተሳካም።